ወደ ደቡብ አፍሪካ ለመሄድ ማላዊ ማቋረጥ የነበረባቸው ኢትዮጵያውያን በፍልሰት ወደዚያ የገቡ ማላዊ ለመግባት ታዲያ ቪዛ አልነበራቸውም ና ማረፊያቸው እስር ቤት ሊሆን ችሏል። ይላል የአዲሱ አበበ ዘገባ። የእስር ጊዜያቸውን ጨርሰውም እዚያው እስር ቤት ናቸው። ለምን? ይህን ጉዳይ እየተከታተለ ያለው አዲሱ አበበ ነገሩን ከስሩ ጀምሮ አሁን ካለበት ሁኔታ የሚያስረዳውን የዛሬ ቅርብሩን እንዲህ ይዘው ቀርቧል። ሁሉም ለተሻለ ኑሮ ስራ ፍለጋ ነው የሚሉት። ለምንድን ነው ወደ ደቡብ አፍሪካ ለመሰደድ የወሰናችሁት የሚለውን ጥያቄ ሲመልሱ ከስንት አንድ ነው አባቴ ወይም ወንድሜ እዚያ ስላለ የሚል መልስ የሚሰጠው። ግራም ነፈሰ ቀኝ ቪዛ ሳይዙ ከኢትዮጵያ ተነስተው ወደ ደቡብ አፍሪካ የሚያቀኑ ኢትዮጵያውያን ፍልሰተኞች ዛሬ የማላዊን ወህኒ ቤቶች እያጣበቡ ናቸው። ቀደም ሲል እንደተጠቀሰው የሚገርመው የእስር ጊዜያቸውን ጨርሰውም አለመለቀቃቸው ነው። ሕጋዊ ወረቀት የሌላቸው ቢለቀቁስ ወዴት ይሄዳሉ ነው ከማላዊ መንግስት የሚሰጠው መልስ። መፍትሄውስ ቢባል ብዙ ነው። እዚያው ማላዊ ውስጥ ከለላ መጠየቅ የሚቻለበትን ሁኔታ ማፈላለግ፣ ያም ካልሆነ በሕጋዊ ወረቀት ወደ ፈለጉበት መንቀሳቀስ ሊሆን ይችላል። አሁን ግን ሁሉም አልሆነምና መፍትሄ ሆኖ የተገኘው ኢትዮጵያውያን መሆናቸውን አረጋግጦ ወደ አገራቸው መመለስ ነው። ይህ ጥረት ደግሞ ተጀምሮ እየተካሄደ ሳለ ትራንስፖርታቸውን የመሸፈን ነገር ዋና ጥያቄ ሆኖ ለጊዜውም በቁጥ ቁጥ ማለት አንዴ አስሩን አንዳንዴም ሃያውን እየተባለ እስካሁን በግምት ከ አራት መቶ በላይ ነበሩ ወደ አንድ መቶ ሀያ ኢትዮጵያውያን ፍልሰተኞች ወደ አገራቸው ተመልሰዋል። አሁን የቀሩት ከ ሶስት መቶ አይበልጡም ተብሏል። የትራንስፖርት ጉዳይም በተመለከተ አይኦኤም ማለት ዓለም አቀፉ የፍልሰተኞች ድርጅት እሸፍናለሁ ብሎ ነበር። በሙሉ ለመክፈል ግን አልተቻለውም። ቢሆንም ከለጋሾች እያሰባሰበ እንደ ተባለው አስሩንም ሀያውንም እየሸኘ ነው። የኢትዮጵያ አየር መንገድም ጥሩ ቅናሽ አድርጎልናል ያሉኝ በማላዊ የአይኦኤም ዲሬክተር ሚስተር ስቲቨንስ ናቸው። በቀጣዩ ሳምንት ደግሞ ባለን አቅም የተሻለንን እናደርጋለን ሲሉም ተናግረዋል። ለምንድን ነው ሁሉንም ባንድ መመለስ ያቃተው? ይህን ጥያቄ አቅም አጣሁ የቻልኩትን ግን እያደረግኩ ነው ላለው አይኦኤም ማቅረቡ ጉንጫ አልፋ እንዳይሆን ብሰጋም መጠየቄ ግን አልቀረም። እናም ሚስተር ስቲቨንስ እንግዲህ ከሚመለከታቸው የኢትዮጵያ ባለስልጣኖች ከአየር መንገዱም ጋር ስብሰባ ለማድረግ እና ለመወያየት አስበናል ብለውኛል። አሁን ጥያቄው ተገቢነቱ ለማን እንደሚሆን ግልጥ ነው። ዜጎቼ ናቸው ያለው መንግሥት አንድ መላ አያጣም በማለት ጥሬን ወደዚያ አደረግኩ። ማላዊን የሚወከለው ናይሮቢ ኬንያ ያለው የኢትዮጵያ ኤምባሲ ነው ከዚህ ቀደምም እቦታው በመሄድ ኢትዮጵያውያኑ ያሉበትን ሁኔታ አይቷል እና የዛሬ እንግዳዬ አቶ ጌታቸው ተሾመ ይባላሉ። በናይሮቢው ኤምባሲ ሚኒስትር ካውንስል ናቸው። ባለፈው ሰሞን ሰባ በዚህ ሳምንት ደግሞ እየተንጠባጠቡ በድምሩ ሀምሳ ይሄዳሉ ነው የተባለው። ለምንድን ነው መንግስት ዜጎቹን በአንዴ ማውጣት ያልቻለው? አቶ ጌታቸው እንግዲህ ከዚህ በፊት ትዚህ ልወት እንደሆነ ይከታተሉታል እያምናለሁ ከሳውዲ አረቢያ ሁሉ ወደ ሶስት መቶ ሺህ ሰዎች ሲጓጓዝ ከሀምሳ ሚሊዮን ብር በላይ መድቦ ነው ከአይኦኤም ጋር ተባብሮ ከሌሎች ምጋር ተባብሮ ያስገባው። የእኛ ህዝብ እንደሚያውቁት ኖማድ ላይፍ ነው የሚኖረው። ዝም ብሎ ሰማንያ ሺህ ዘጠና ሺህ ለደላሎች እየከፈለ ነው በየሀገሩ የሚሄደው። በየቦታው ሳውት ሱዳን ይገባሉ፣ ሪካ ይሄዳሉ፣ ኬንያ ይመጣሉ፣ ታንዛኒያ ይሄዳሉ። በሬ ላም እየሸጡ መሬታቸውን ቤታቸውን እየሸጡ ነው የሚሄዱት። ይህ ትራፊከርስ በከፍተኛ ደረጃ በከፍተኛ ደረጃ በጣም ጠንክሮ ነው ያለው። የኛ መንግስትም ይህንን ከስር ከመሰረቱ ለማጥፋት በጣም ብዙ ስራ እየሰራ ነው ያለው። ስለዚህ አሁን መንግስት በልማት ላይ እያለ እንደገና ለነዚህ ሰዎችም ደግሞ እንደገና በጎን ለጎን ብዙ ገንዘብ እያወጣ ወይም አባልም ስለሆነ ለዛ ኮንትሪቢሽኑን እያደረገ እንደ ማንኛውም አፍሪካዊ ስደተኛ ሁሉ አይኦኤምም የእሱን አስተዋጽኦ እየሠራ ነው። የእኛ ክፍል በጣም ክሎዝሊ ነው፣ በጣም ክሎዝ ነው። በቅርብ ነው ማለት የሚሉኝ አዎ፣ በቅርብ ነው። ምን እኔ አሁን ለምሳሌ እጀ ነበር ማላዊ ወዳው ኦርጀንት ወዳው ነው ላሴምፓሲ ጉዞ ሰነድ ሁሉ አዘጋጅተን ምን ብለን ዝግጁ አድርገን ዊዝን ሰቨን ደይስ ነው የተመለሰው የሶስት መቶ ሰማንያ ሰባት ስደተኞች። አሁን እንግዲህ እነዚህም ሶስት መቶ ሰማንያ ሰባት ሰዎች አጓጉዛለሁ ብሎ አይኦኤም ኦልሬዲ ያው በገባው ቃል መሰረት ፈንድ እያሰባሰበ እያጓዘ ነው ያለው። እኛ ግን ይሄ ጉዳይ ትንሽ ፍጥነት ስለሌለው ሰሞኑን እኔም ላለቆችም ደውዬ ይቻል በተቻለ መጠን መንግስት እጁ እንዲገባበት የሚል ሁኔታም አለ። መንግስትም እያሰበበት ነው ያለው። ግን ችግሩ ምንድን ነው? አቶ አዲሱ እንደሚያውቁት መንግስት ልማት ላይ እያለ እንደገና በራሳቸውን መቶ ሺ ሰማንያ ሺ ዘጠና ሺ እየከፈሉ እየወጡ በየቦታ ሰዎች ማሰባሰቡ ራሱ በጣም ችግር ሆነ፣ ችግር ነው፣ ሸክም ነው። አቶ ጌታቸው የሚሉት በደንብ ገብቶኛል፣ አድምጫዎት አለሁ። ግን መንግስት ከዚህ ቀደም በሚሊዮን የሚቆጠሩ ሰዎች ወስደዋል። ከዚህ ቀደምም እዚሁ ሊሴ ፓሴ እርስዎም እዛው ማላዊ ድረስ ሄደው ሊሴ ፓሴ ማለት ወረቀት ወጥቶላቸው በአንድ ጊዜ ብዙዎቹ ሄደዋል። መንግስት ልማት እያካሄደ ነው። አዎ እንደዛ ይባላል ግን ልማትም የሚካሄደው እንግዲህ ህዝብ ሲኖር ነው አገርም። እና እነዚህ ሰዎች ደግሞ በሚሊዮን የሚቆጠሩ አደሉም። አሁን የቀሩት ሀምሳ ሄደዋል። አሁን የሚቀሩት ወደ 280 ወ 300 ቢሆኑ ነው። እና በሚሊዮን ማጓጓዝ ከተቻለ እነዚህን በአንድ የማውጣት ምን ያስቸግራል? ይገባኛል፣ ነገ ተመልሰው ሌሎች ደግሞ ስደተኞች ሊመጡ ይችላሉ። ያ ይሆናል ተብሎ ደግሞ እነዚህን መተው አይቻልምና በሚሊዮን የሚያወጣ መንግስት የኢትዮጵያ አየር መንገድ የመንግስት ነው። ተነጋግሮ እንደ በካርጎ በሆነ መንገድ በሙሉ ሙሉ ጫርጎ ማውጣት ለምን አይቻልም? ይህን የምለው መንግስት የሚያደርገውን ጥረት ሳላውቅ ወይም ሳልረዳ ቀርቼ አይደለም። ይቅርታ ረዥም ጥያ አስዋዲሱ እንደሚረዱ እርግጠኛ ነኝ። ይህንን በደንብ ይረዳሉ በጣም ይሄ እንዳሉት እርስዎ በጣም ማይነር ነገር ነው መንግስት የሚያቅተው ነገር አይደለም ይመስለኛል። ግን አይኤም ስኬጅል ውስጥ አስቢርቶ አስገብቶ አጓጉዛለሁ አጓጉዛለሁ ብሎ ስላለ ትንሽ አዘናግቶናል እኛንም፣ እንጂ መንግስት ማድረግም ይችላል። አሁን ሁኔታውን እናይና አለቆቻችንም ከጄኔቭ አይኦኤም ጋ እየተነጋገሩ ሁኔታውን ይጨርሳሉ፣ ወይም ደግሞ መንግስት ራሳቸው ራሱ አጓጓዝ ይችላል። ግ አይኖርም አይኦኤም መቼም አረጋለሁ ብሎ ሞከረ አልሆነለትም። ግን አሁንም እየለመነ እያጓጓዘ ነው። ግን በልመና በቁጥቁጥ አንዴ አምሳ አንዴ አስር ከመውሰድ አንዴ እነዚህ የመጡትን ወገኖች መልሶ ደግሞ ከአገር እንደዚህ የሚወጡበትን መንገድ ደግሞ መልክ ማስያዝ፣ ያንን ምንጭ ማድረግ በከንቱ ወጥተው እንዳይጉላሉ፣ እነዚህ ከውጭ በሰዎች የሚነግዱ ሰዎች ላይ መንግስት ተገቢ ክትትል ማድረግ በዛ በዛ እነዚህ ፍልሰተኞችን ማቆም ይቻላል። ግን ለጊዜው ያሉት ማውጣ አሁን አዩት፣ ዛሬ ሀያ ሄዱ። የቀሩት ሁሉ በጣም ወዳቸው እየባባ እየተጨነቁ እያለቀሱ እዛው እስር ቤት የታመሙ ሁሉ ወባ ያላቸው ሁሉ አሉ። እና ለእነዚህ በእውነቱ መንግስት ከሁሉቶ ማየት ይሻላል። ሁሎግን የሰው ከሰው ሰምተው ነው እንጂ በአካል ቢገኙ ግን የዚ አይነት ፍርድ መፍረድም አይችሉም። አይ ፍርድ ማየቱ የበለጠ ነው። ይቅርታ አቶ ጌታቸው መፍረዴ ሳይሆን እዛ ማላዊ ያሉ ኢትዮጵያውያን ምግብ በማቅረብ አንዳንድ ነገር ልብሶችን በመስጠት ስለሚረዷቸው መረጃውን እናገኛለን። እነዚህ ሰዎች ደግሞ ከእናንተ ሀሳብ ጋር እኮ አንድ ነው ሀሳባቸው። መንግስትንም ለማሳጣት አይደለም። ግን ሰዎቹ ሌላው ከእስር ቤት ወጥቶ ሲሄድ እዛው እስር ቤት የሚቀረው መደንገጡና ማዘኑ የእኔ ተራ መቼ ይሆን ብሎ ሆዱ መባባቱ አይቀርም። ይሄ እኮ እውነት ነው። ትክክል ነው። አቶ አዲሱ ግልጽ እኮ ነው ያየውት ጉዳይ ስለሆነ ልክ እዛ እንደሚረዱት ሰዎች እኔም ራሴ ሆደ እየባባ እያዘነ ያለው ፐርሰናል። ግን ይ ለመስራት ደግሞ እኛ ያወይም አባል መዋጮ እስካዋጣ ድረስ ማጓጉዛለሁ እያለ እስካሁን ማቆየቱ ለእኛም ራሱ ተሰምቶናል። አሁን የዚህ በሀገራችንም በምርጫውም በስብሰባም በምን አለቆቻችንም ነገሩን አላዩት ይሆናል አሁን ግን እያዩት ነው በሚገባ ሰሞኑን አንድ እርምጃ ይወሰዳል ብዬ አምናለሁ በጣም ጥሩ ተስፋ ነው መረጃ ነው በጣም ጥሩ ተስፋ ነው አቶ አንዳርጉም ባለፈው ነግረውኛል ከውጭ ጉዳይ ሚኒስቴር ጋር እየተነጋገርን ነው ስለዚህ የኢትዮጵያ አየር መንገድ ቅናሽ ምናምን ሳይሆን ምንም ስለሌላቸው ሰዎቹም በነፃ አንዴ ለማጓዝ ጥረት እንዲያደረግ እየተነጋገር ነው ብለዋል እርስዎን ብለውኛል ይቅናችሁ፣ በርቱ። እነዚህን ወገኖች በተቻለ መጠን ቶሎ ለማውጣት እንደምትጥሩ እንደምትሞክሩ ተስፋ አደርጋለሁ። እሺ፣ አቶ አዲሱ አመሰግናለሁ። አዲስ ነገር ካለ ደግሜ እደውልሎታለሁ። አቶ ጌታቸው ተሾመ፣ የሚኒስትር ካውንስል፣ በናይሮቢ የኢትዮጵያ ኤምባሲ። እግዚአብሔር ይስጥልኝ። ታንክ ዩ ቬሪ ማች። አመሰግናለሁ፣ አቶ አዲሱ። አሜን